ሰላም ጤና ይስጥልን ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ ጉዞ እነሆ ጀምረናል ዘወትር አብራችሁ በጋቢና ይዛችሁ የምትጓዘውን ጽዮን ግርማን ተክቼ ዛሬ ማስተናግዳችሁ ቆንጂታ የነኝ ሞቅ ብል ያባረው ፕሮግራማችንን ይመራል በዛሬ የጋቢና ጉዞ ከያዝንላችሁ ዘገባዎች መካከል ኢህአዴግ ከመጪው አገራዊ ምርጫ አስቀድሞ ውህድ ፓርቲ እንደሚሆን፣ ስያሜውንም እንደሚቀይር አስታውቋል። በዚህ ላይ ዘገባ ይኖረናል። ከሁለት ዓመታት በላይ በኦሮሞ ጃርሶና በሶማሌ ገሪ ጎሳዎች መካከል የነበረው ግጭት በእርቅ ተፈታ የሚል ዘገባም አለን። ከመቀሌ አረና ያካሄደው ስብሰባ ላይ የተጠናቀረ ዘገባም ይኖረናል። አብረን በጋቢና ቪኦኤ እስከ መጨረሻው እንድንዘልቅ እንጋብዛለን። በጋቢና ቪኦኤ ወደ ቀሪዎቹ ዝግጅቶች እስከምናልፍ የምሽቱን የዓለም ዜና እናሰማችኋለን። የአልሸባብ ነውጠኞች ዛሬ ሰኞ ሞቃዲሾ አካባቢ ባካሄዱት ጥቃት ዘጠኝ ሲቪሎችን እንደገደሉ የሶማሊያ ባለስልጣናት ገልጸዋል። ነውጠኞቹ ጥቃቱን ያካሄዱት በታችኛው ሸበሌ ክልል ላፎል ውስጥ መንገድ በማጽዳት ላይ በነበሩ 11 ሲቪሎች ላይ መሆኑን ባለስልጣናት ጨምረው ገልጸዋል። ላፎሌ ከሞቃዲሾ በስተምዕራብ 20 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። የክልሉ ገዢ ሞሐመድ ኢብራሂም ዛሬ ለአሜሪካ ድምፅ የሶማልኛ አገልግሎት በሰጡት ቃል ስድስት ወንዶችና ሶስት ሴቶች በነውጠኞቹ ሲገደሉ ሌሎች ሁለት እንደቆሰሉ ነው ያስታወቁት። ይህ በዚህ እንዳለ የዩናይትድ ስቴትስ የጦር ኃይል በታች ሸበሌ ክልል አልሸባብ ላይ አራት አዳዲስ የአየር ጥቃቶችን ማካሄዱ ተገልጿል። የዩናይትድ ስቴትስ የአፍሪቃ ጦር አዛዥ እንደገለጹት ሁለት የነውጠኛው ቡድን ተዋጊዎች የተገደሉበት የጦር ኃይሉ የአየር ጥቃት ያነጣጠረው የአልሸባብ ተቋማት በሚገኝባቸው ስፍራዎች ነው። በናይጄሪያው ምርጫ የመጀመሪያ ድምፅ ቆጠራ ውጤት የአሁኑ ፕሬዝደንት ሞሐማዱ ቡሃሪ ሁለት የደቡባዊ ምዕራብ ክፍለ ግዛቶችን እንዳሸነፉ ተገልጿል። ነፃው የናይጄሪያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ቡሃሪ ያሸነፉት በኢኪቲ 57 ከመቶ እንዲሁም በኦሱን ክፍለ ግዛት 10ሺህ ድምፅ አግኝተው ነው። በቀጣዮቹ ሰዓታት ሌሎች ውጤቶችም እየተጠበቁ እንደሆኑ ታውቋል። ባለፈው ቅዳሜ የተካሄደው የናይጄሪያው ፕሬዝደንታዊ ምርጫ ድምፅ ቆጠራ እንደቀጠለ ሆኖ ሳለ ውጤቱ ተቀራራቢ በመሆኑ ትናንት እሁድም የድምፅ መስጫ ጣቢያዎች ክፍት ሆነው መዋላቸው ታውቋል። ከምርጫ በተያያዘ በተካሄደ ግጭት የሞቱ ሰዎች ቁጥርም ወደ 30 ከፍ እንዳለ ነው የተገለጸው። የምርጫ ኮሚሽኑ እንዳስታወቀው የቅዳሜው ምርጫ በተስተጓጎለባቸው በአንዳንድ የሌጎስ፣ የሪቨርስ እና የአንሜቤራ ስቴቶች ሌላ የምርጫ ቀን ይወሰናል ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚያደርጉት ውይይት ፍሬያማ እንደሚሆን ተንብየዋል። የሁለቱ ውይይት ሰሜን ኮሪያን ከኒውክሌየር የጦር መሳሪያ ነፃ በማድረግ ላይ ያተኮረ መሆኑን ዋይት ሀውስ አመልክቷል። ፕሬዚደንት ትራምፕ ቅዳሜ ዕለት ባሰሙት ቃል አይን ለአይን እንተያያለን ብዬ አምናለሁ። እናንተ ግን በቀጣዮቹ ቀናት በተደጋጋሚ ታዩታላችሁ ብለዋል። ቬትናም ውስጥ በጣም አስደሳች የሆኑ የሁለት ቀን ተኩል ጊዜ እንደሚኖረን አምናለሁ ሲሉ ዋይት ሀውስ ለተሰበሰበው የክፍለ ሀገር ገዢዎች ቡድን የተናገሩት ሚስተር ትራምፕ፣ በጣም አደገኛ የሆነ አካባቢን ከኒውክሌር የጦር መሳሪያ ነጻ ለማድረግም መልካም አጋጣሚ ይሆንልናል ብለዋል። ፕሬዚደንት ትረምፕ እንግዲህ በሰሜን ኮሪያ በኩል አስፈሪ የሆነ የኒውክሌር ስጋት አይኖርም ካሉ በኋላ ሁለቱ መሪዎች ባለፈው ሰኔ ወር መገናኘታቸው የሚዘነጋ አይደለም። ከሪፐብሊካኖችም ከዴሞክራቶችም የሆኑ 58 የቀድሞ የዩናይትድ ስቴትስ የብሔራዊ ደህንነት ባለስልጣናት የሚገኙበት ቡድን ፕሬዝደንት ዶናልድ ትራምፕ ከሜክሲኮና በሜክሲኮና በዩናይትድ ስቴትስ መካከል ባለው ድንበር ላይ አጥር ለማቆም የሚያስችላቸውን ገንዘብ ለማግኘት ብሔራዊ አስቸኳይ ጊዜ ለማወጅ ስልጣኑ የላቸውም በማለት ዛሬ ሰኞ ተቃውሞ አሰምቷል በአሁኑ ወቅት ፕሬዚደንቱ አስቸኳይ ጊዜ ለመደንገግ የሚያደርሳቸው አንዳችም አስቸኳይና አጣዳፊ የሆነ ብሔራዊ ሁኔታ የለም ብሏል ቡድኑ በመጨረሻም የሰብአዊ መብቶች ጥበቃ በዓለም ዙሪያ እየተሸረሸረ መምጣት በሰላምና ደህንነት ላይ ስጋት ጋርጧል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አስጠንቅቀዋል። ዋና ጸሐፊው ዛሬ አርባኛውን መደበኛ የሰብአዊ መብቶች ጉባኤ ከከፈቱበት ከጂኒቫ ሊሳሽ ላይን ያጠናቀረችው ዘገባ ነው ይህንን ያመለከተው። ለምሽቱ ያለን ዜና በዚሁ ያበቃል። ሲያር አድማጮች በጋቢና ጉዟችን ለዛሬ ሰኞ ወደ ተሰናዱት ዘገባዎች ይሆናል አሁን የምናልፈው ከሚቀጥለው ሀገራዊ ምርጫ በፊት ኢህአዴግ ውህድ ፓርቲ እንደሚሆንና ስሙንም እንደሚቀይር አስታውቋል የግንባሩ አዲስ አደረጃጀት አዲስ አደረጃጀት አጋር ድርጅቶችንም የሚያካትት መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንዲሁም የኢህአደግ ምክር ቤት ጽህፈት ቤት ኃላፊ የሆኑት አቶ ብናልፍ አንዱ አለም ትናንት ለአሜሪካ ድምፅ ገልጸዋል። አራቱ የኢህአደግ አባል ድርጅቶች በቀጥታ የሚያስተዳድሩት አማራን ትግራይን ኦሮሚያንና የደቡብ ህዝቦች ክልሎችን ነው ጠቅላይ ሚኒስትር አብይ አህመድ አጋር የሚባሉት ድርጅቶች ከሚያስተዳድሯቸው ሶማሌ ጋምቤላ አፋር ቤንሻንጉል ጉምዝና ሀረሪ ክልሎች ለተውጣጡ የህብረተሰብ ክፍሎች ባደረጉት ንግግር ኢህአዴግ ሁሉንም የኢትዮጵያ አካባቢዎችና ሁሉንም ኢትዮጵያውያንን በሚያካትት መልኩ ራሱን እንደገና እያዋቀረ ነው ብለዋል እስክንድር ፍሬው የላከልን አጭር ዘገባ አለ ክቡራትና ክቡራን አድማጮቻችን የምትከታተሉት የሰኞ ምሽት ጋቢና ቪኦኤን ዝግጅት ነው። ነገር ግን እስካሁን ትረዱታላችሁ ብዬ እንደምገምተው፣ ዝግጅታችንን ወደ እናንተ የማድረስ የቴክኒክ እክል ገጥሞናል። የቴክኒክ እክሉ ባለፉት ሁለት ቀናት ቴክኒካዊ የማሻሻል እርምጃዎችን ለመውሰድ በተያዙ ስራዎች ከስራዎች ጋር የተቆራኘ ነው። እንደተስተካከለ ያሉንን ዘገባዎች ለማቅረብ እንሞክራለን። ለማንኛውም ለምሽቱ ያሰናዳናቸውን ዘገባዎች ቢያንስ ዜና ዜናውን ላሰማችሁና እንጠብቃለን። በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውን የማውደም አድራጎት የዲሞክራሲ ትግሉን ያጨልመዋል ሲል የመላ ኢትዮጵያ አንድነት ድርጅት አስጠንቅቋል። በለገጣፎ ለደረሰው ጥፋትም የከተማው አስተዳደር እንዲጠየቅ ጥሪ አቅርቧል። በዚህ ጉዳይ ላይ የደረሰን ዘገባ አለ፣ ነገር ግን ከቴክኒክ እክሉ በተያያዘ ልናቀርብላችሁ አልቻልንም። በዚህ በጋቢና ዝግጅት ከቻልን እናቀርበዋለን፣ ካልቻልን ደግሞ በሶስት ሰዓት ላይ በሚቀርበው በመደበኛው ዝግጅታችን ላይ ለመከታተል ይቻላል። ቅዳሜ ዕለት በመቀሌ ዩኒቨርሲቲ የአማራና የትግራይ ሕዝብን ለማቀራረብ የታለመ ህዝባዊ ስብሰባ ተካሂዷል። በስብሰባው ላይ ከኢትዮጵያ ዙሪያ የተሰባሰቡ ምሁራን እንደተካፈሉም ተዘግቦልናል። ይሄንንም ከቻልና አሁን ካልቻን ደግሞ በመደበኛው ዝግጅታችን ለመከታተል ትችላላችሁ። አሁንም የቴክኒክ ክፍሉ ያለውን እክል ለማስተካከል እየሞከረ ነው የሚገኘው። ሙቅቢል እያባሮም እዚሁ በዚሁ ስራ ተጠምዷል። ሙዚቃ ለማቅረብ ትችያለሽ እያለኝ ነው። አንድ ሙዚቃ ጋብዘናችሁ የሚሆነው እናያለን። አብራችሁን ቆዩ። አብራችሁን በትግስት ስለዘለቃችሁ የጋቢና ጉዞ አድማጮቻችን እናመሰግናለን። እክሉን እስከሚታረም እና እስከምናውቀው ድረስ አንድ ዝግጅት ይኖረናል። አንድ እንግዳ ይዤ እቀርብ ያለሁኝ እኔ ራሴ እንግዳ ሆኜ ለጋቢና እንግዳ ያሉላ ከበለነው እንግዳ ሆኗል። ትናንትና እንግዲህ በአንድ ዝግጅት ተጠምደህ ያመሸህ ይመስለኛል የአመታዊው የ ኦስካር ሽልማት ዝግጅት ተከታትለሃል። ከዚህ በፊትም ረዘም ያለ ሰፋ ያለ ዘገባ ስታቀነባብርበት ነበር ለአድማጮቻችን። አሉላ፣ የዘንድሮው ሽልማት በብዛሃነት አኳያ እጅግ ጎላ ያለ እንደነበረ እየተነገረለት ነው። እስኪ የተከታተልከውን ለአድማጮቻችን አካፍልልን። እንግዲህ የተቀረጹ ነገሮችን ማቅረብ ስለማንችል እኔና አንቺ የተቀባበልን አንዳንድ ነገሮች እናንሳ። እንዳልሽው ቀደም ሲል በዋዜማው አንድ ዝግጅት አቅርበን ነበረ የዘንድሮው ኦስካር ቤስት ፒክቸር ይሉታል፣ ምርጡ ምስል በፊልሙ ጎራ በዛ ዘርፍ የሚተመረጠ የአመቱ ምርጥ ስራ የሚቀርብበትን ብዙ ተጠብቆ ነበረ። አስር አስር የእጩነት ድምፅ ያገኙት ሳይቀሩ የተሳካላቸው አልሆነም። ፌቨሪት የተባለው ብዙ ተወርቶሎት ነበረ። የፊልሙም ጠባይ ወደ አስራ ስምንተኛው ክፍለ ዘመን የሚወስድ የዚያን ዘመን የጦርነት የስልጣን ሽሚያ የተለያዩ ሁኔታዎችን የሚያሳይ ጥሩ አድርገው የተጫወቱት እንስት ተዋንያን የታዩበት ነበረ። እሱ አይደለም፣ በመጨረሻ ያልጠበቀ ፊልም አሸናፊ የሆነ ይመስላል። ግሪን ቡክ የተባለው በዘረኝነት ዘመን በደቡቡ የሰሜን አሜሪካ ደቡባዊ ክፍል ወይም በአሜሪካ ደቡባዊ ክፍል በጥቁርና በነጭ መካከል ይደረግ የነበረውን መከፋፈል በጣም ያጎላ አንድ ጥቁር አሜሪካዊ ሙዚቀኛ ነጭ ሾፌሩ ጋራ ሁለቱ ራሱ ጥምረት የማይመስል ነው። እጅግ የረቀቀ ችሎታ ያለው ነገር ግን ከሳይንስና ከጥበቡ እውቀቱ ያለፈ በማህበራዊ ግንኙነቱ ለየት ያለ ዝንባሌ ያለው ፊልሙን ተመልክቻለሁ ቆንጂት። አጋጣሚ አብዛኞቹን የተመለከትካቸው? ብዙዎቹን ተመልክቻለሁ። ልክ ነው። የነበረው ፈተና የሚያሳይ ነው የዚያ ዘመን። በአንድ በኩል ሙዚቃውን ትወጃለሽ፣ በሌላ በኩል ሰውየውን ታገያለሽ። እኛ አገር ድሮ ይባል እንደነበረው የሸክላ ስራ የሚሰሩት ሰዎች ምርጥ ምርጥ ስራቸው ይወደዳል፣ እነሱ ይገለላሉ። እንደሱ እሱን የሚመስል ነው። ለፊልሙ አሸናፊ ሆኗል። በገጸ ባህሪም ማሻላላ አሊ የተባለው በሰፖርቲንግ አክተር ሆኖ የሰራው እሱም ለሽልማት በቅቷል። ሶስት ሽልማቶችን ነው ይሄ ፊልም የወሰደው። ታዲያ የተጠበቁ ፊልሞች አይሁኑ እንጂ ቅድም እንዳልሽው አሁንም ድረስ እያነጋገረ ያለው ኦስካር ከጥቂት አመታት በፊት ነጭ ሆነ የሚል ኦስካር ዋይት የሚል ስም ተሰጥቶት ነበረ። ሙሉ በሙሉ ነጮች ብቻ የሌላ ብሔር ምንድን ነው የምንለው ከሌላ ዘር የሆኑ ያልተሳተፉበት ያልተገኙ በብቃት ያልተሳተፉበት ነገር ግን አሉላ ይሄ ቀደም ሲል የጠቀስከው ደ ፌቨሬት ከገጸ ባህሪያቱን ከተጫወቱት ውስጥ አንዲቱ ለሽልማት በቅታለች። አንዷ ለሽልማት በቅታለች። ተዋናዋ ለሽልማት በቅታለች ኮልመን ወደ ፊልሙ ልመለስና ያላሸነፈው ብዙም ተጠብቆ የነበረው ቤስት ፒክቸር የሚባለው የአካዳሚ አዋርድ ትልቁን ስፍራ የሚይዘው፣ በየዘርፉ ውድድሮች ይኖራሉ እንደምታውቂው። ቤስት ፒክቸርን የመሰለ ፊልሙ ስዕሉን የመሰለ ብዙ ነገሮችን ያቅፋል በውስጡ ሲኒማቶግራፊውን ይመለከታል፣ የተቀነባበረበትን ስክሪን ፕሌ፣ ጽሁፉ የተጻፈበትን ይዘቱን ይመለከታል። እና ትልቁ ሽልማት ቤስት ፒክቸር ነው። በሱ ላይ እንደው ጊዜ ስለሚጠፋ ነው እንጂ እንዳልሽው በየግል ተወዳዳሪዎቹ፣ ሮማ፣ ቅድም የገለሽው ቦሄሚያን ራፕሶዲ በጎልደን ግሎብ አሸናፊ ነበረ። በምርጥ ተዋናይነት ዋናው አሸናፊ እሱ ነው፣ መጠቀስ ያለበት ይመስለኛል። ትልቅ ስራ ነው እና ግብፃዊ አሜሪካዊ ራሚ ማሊክ ግሩም አድርጎ ተጫውቶታል። ይኸው ለሁለተኛ ጊዜ ሲሸለም ነው በኦስካርም አሸንፏል። ሌላ አብሮም ነገር ያለበት ብዙ ያጓጓ ብዙም ያነጋገረ ስታር ኢዝ ቦርን የሚባለው የተሰኘው ሌዲ ጋጋ ከሙዚቃዊ ወይም ከሙዚቃ ምርጥ ተጫዋችነቷ የፊልም ተዋናይነቷን የሚያሳየችበት ነው። ብራድሊ ኩፐር ጋር ነው የሚጫወቱት። ብራድሊ ኩፐር ደግሞ ድምፃዊ መሆኑን ጭምር ያስመሰክርበት ነው በተዋናይነት ነው እንጂ ዲሬክተርነት እና በድምፃዊነት የማይታወቅ ሰው ነበረ ብራድሊ ኩፐር። አንድ ሌዲ ጋጋ ሽልማቷን በተቀበለችበት ጊዜ ያደረገችው ንግግር እጅግ የሚመስጥ ነበር። አሉላ እንደሰማሁት ይሄ ሽልማት ስለማሸነፍ ሳይሆን በርትቶ ስለ መስራት ቀላል ስራ አይደለም እና ለምትወዱት ነገር መታገል ይኖርባችኋል ብላ የተናገረችው ብዙዎችን የሳበ ንግግር ነበር።

ለኔጋ ጋር የሚጫወቱ ትንሽ አለው ያለኝ ይመስለኛል እያለ ነበር። አሁን ደግሞ በአይኑ የለኝም አርፈሽ ተቀመጪ እያለ ነው። እንግዲህ ነገ ሰሞኑን በሚደረጉ የቴክኒክ እክሉን ከተወጣም በኋላ በሚኖሩ እድሎች እነኝን ሁሉ እንክሳለን ለአድማጮች፣ በሁለቱም ዝግጅቶች ኋላኛው ላይ ከተሳካ ደግሞ በማጫወት ተሳካ መሰለኝ፣ እንደውም ብዙም ቀጠርሳለሁ ሌላ ዜማ ነው ጅ ግባን ለረፍት ያህል እያጫወተልን ነው። ተመልሰን ግን እንመጣለን። በተለይ ብላክ ፓንተር ደግሞ ለዚህ ለዘንድሮ ኦስካር የብዝሀነት ማሳያ ሆኖ የተገኘበትን ደግሞ እሱንም ትተነትን ይላለ። Yeah. such a over the of new What this fortune in Se cafau.

ምን ሙዚቃ እንደሆነም አላወቁትም። አሉላ ሄንን ገልጸህልን እለፍ። የኩኩ ስብስቤ የመጨረሻ ሲዲ ውስጥ የተገኙ ስብስቦች ናቸው። ዛሬ የእንግሊዝኛ ሙዚቃዎችን በተለይ ለፊልሙ የሚስማሙትን ማጫወት ባልቻልንበት ጊዜ ሙቅቤል ነው ምርጫ ያደረጋቸው፣ ያጫወታለን። የእኛዊቱ ሌዲ ጋጋ እንበላት ኩን ያስገዳል። እሺ፣ ወደ ቀደመው ውይይታችን እንመለስና ባሉን አንድ ሁለት ደቂቃዎች አሉላ፣ ስፓይክሊ እውቁ ጥቁር አሜሪካዊ የፊልም ሰው ፊልም ዲሬክተር፣ እሱም ለሽልማት በቅቷል። እስቲ ወደ እሱ ለፍልን። ግሩም ቆንጭት ቅድም ያሽ ብላክ ክላንስ ማን ነው ብላክ ክላንስ ማን ታሪኩን በምጥኑ ለማስተዋወቅ ፊልሙን የመመልከት እድል ላልነበራቸው አንድ ጥቁር ፖሊስ የነጮች በዘረኝነት የሚታወቅ ድርጅት ድርጅት ኬኬኬ የሚባለው በዛ ውስጥ ሰርጎ ገብቶ ጥቁር ሆኖ እዛ ውስጥ መግባት ራሱ ተአምር ያህል ነው። ድራማቲክ የሆነ ወይም ድራማዊ ይዘቱን የምንመለከትበት ነው። ገብቶ ምስጢራቸውን አውቆ ከመሪያቸው ጋር ተገናኝቶ የሚሰራ ታሪክ ነው። በጣም ይመስጣል። በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። እንግዲህ ስፓይክ ሊ ደግሞ የፊልም አባት ነው። ብዙ እውቅ ስራዎችን ያበረከተ ነው። የምርጥ የአመቱ ምርጥ ፊልምነትን ባይሳካ እንኳን በሱ በራሱ በዲሬክተርነቱ ማሸነፍ መብቃቱ ትልቅ ነገር ነው እና ያን ስብጥርም የሚያሳይ ይመስለኛል። ለማስተካከል በምርጥ ዲሬክተርነት ያሸነፈው አልፎንሶ ኩዋኖ የሮማ የሮማ የተሰኘው ፊልም ዲሬክተር ነው። እንግዲህ፣ አሉላ፣ እነዚህን ሁሉ ፊልሞች ስላላየኋቸው ልደቴ ተቃርበዋልና በየተራ አንድ አስሩን እንድትጋብዛኝ ነው ሀሳብ አለኝ። የፊልም ፌስቲቫል ያዘጋጃሉ። አሁን ሲልቨር ሲኒማ የሚባለው ባለፈው ቅዳሜ ፕሮግራማችን ላይ የአሜሪካ ድምጽ ያነጋገረው መሬ ሆርዊትስ መስራች ዲሬክተሩ ነው። ታዋቂ የፊልም ዲሬክተርና የፊልም ጸሐፊም ጭምር ነው። እሱ የሚመራው ሲልቨር ስፕሪንግ የሚገኘው ሲኔማ ቤት መደዳውን ፊልሞችን ማየት እንድች የሚያደርግ ልዩ ዝግጅት አላቸው። ብዙ ጊዜ ከበዓላት አስቀድሞ ነው የሚያደርጉትና አስሩንም መደዳውን አርገሽ በአንድ ቀን አንድ ሁለት ቀን እረፍት ከተሰጠ ሞክራለሁ። እንግዲህ አሉላ በጣም ነው የምናመሰግነው። ዝግጅታችን ሊጠቃለል ነው እያለ ነው ሞቅቤል በዚሁ ልሰናበት ነው። የጋቢኒያ ጉዟችን በዚሁ ይጠናቀቃል። በነገው ሁለት ጽዮን ግርማ ትመለስላችኋለች። እንግዲህ ተስፋ እናደርጋለን ሁሉ ነገር ተስተካክሎ ቴፖቻችንንም በትክክል እንደምናሰማችሁ አብረናችሁ ስላመሸን ተደስተናል። እናመሰግናለን። አሉላ አመሰግናለሁ። አእኔም አመሰግናለሁ። ቆንጅት ወቃ ምሸት በመደበኛው ዝግጅት እንገናኛለን ሳ salu Fortuna no نه رو بین کار شوده فکر آنیزه شی لام دوچرخ سطونه لام دونه فکن اشی آن چاله مشکل دایی کهچه لام نوسان ملاهیتش نه رو بین کار شوده فکر آنیزه شی لام دوچرخ un